መስጥልኝ፣ እንደምናምሽታችኋል የአርብ ምሽት ጥቅምት 12 2014 ዓ ም የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ የያዝናቸውን ዘገባዎች እናስተዋውቃችሁ። የልጆችን የወደፊት ሕይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው። እንግዲህ ልጅ በእድሉ አይደግን ለመጻፍ የተነሳሳው የሰማችኋቸው ዶክተር ሄኖክ ዘውዱን ነው። ልጅ በእድሉ አይደግ የተሰኘ መጽሐፍ በቅርቡ አሳት አሳትመዋል እንግዳችን ናቸው። በሌላ በኩል ወጣት የሳይክል ተወዳዳሪም ጋብዘናል። የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ነው። ኪያ ያመጣሁት አሜሪካ ውጤት ነው የሚባለው በ2013 ነው። ይህ ማለት ባለፈው አመት ነው። የብስክሌት ተወዳዳሪው ወጣት ኪያ ጀማልና የሰማነው የምሽቱ እንግዳችን ነው። ይህንና ሌሎች ጥንቅሮችንም ይዘናል። ሙዚቃም ይኖረናል። አብራችሁን እንድትሆኑ በድጋሚ እየጋበዘን አሁን ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች። አመሰግናለሁ ኤደን። የተባበሩት መንግስታት ድርጅት የመካከለኛው አፍሪካ ተጠሪ የሆኑ አንድ ከፍተኛ ባለስልጣን ቦኮ ሃራም ለዓመታት ባደረሳቸው ጥቃቶች ከፍተኛ የመሰረተ ልማት ውድመት የደረሰበትን የቻድ ሀይቅ ሸለቆ አካባቢ ጎብኝተዋል። የመንግስታት ድርጅቱ ልዩ ጸሐፊ የመካከለኛው ምስራቅ ወኪል የሆኑት ፍራንሷስ ሎንሰሪ ፎል ላለፉት አምስት ወራት በአጥፍቶ ጠፊ ቡድኑ የሚደርሰው ጥቃት መቀነሱን ተናግረዋል። ፎል እንደሚሉት በቀጠናው የሚገኙ ሀገራት ወታደራዊ ስብስብ የሆነው ግብረ ኃይል አክራሪውን ቡድን ለመዋጋትና ሰላም ለማስፈን የሚያደርገውን ጥረት ለመደገፍ የተባበሩት መንግስታት ድርጅት የዓለም አቀፉን ህብረተሰብ ድጋፍ ሲያሰባስብ ቆይቷል። በመንግስታቱ ድርጅት መረጃ መሰረት በቻድ ሐይቅ ሸለቆ ውስጥ የሚኖሩ ወደ አርባ ሚሊየን የሚጠጉ ሰዎች እጅግ በከፋ ድህነት ውስጥ የሚኖሩ ሲሆን ለዚህ ከፊል ምክንያቱ በቦኮ ሃራም የሚደርሱ ጥቃቶች ናቸው። በአፍሪካ የአየር ንብረት ለውጥ ዙሪያ የወጣ አንድ ሪፖርት አፍሪካ ከሌላው የዓለም ክፍል በተለየ በከፍተኛ ሁኔታ እንዲሁም በፍጥነት እየሞቀች መሆኑንና በለውጡ የማይበገር ማህበረሰብ ለመፍጠር የገንዘብና የቴክኖሎጂ እርዳታ ሊደረግላት እንደሚገባ አስጠንቅቋል። አፍሪካ ከጠቅላላው የዓለም ህዝብ 17 ከመቶ የሚሆነው የሚኖርባት ቢሆንም ወደ ከባቢ አየር የሚለቀቀውና ለአየር ንብረት ለውጥ ምክንያት የሚሆኑት ግሪን ጋዞች የሚቀጥ ተጠያቂነቷ አራት ከመቶ ብቻ ነው። ሪፖርቱ እንደሚለው ተለዋዋጭ የአየር ንብረት በከፍተኛ ሁኔታ የሚጨምር የሙቀት መጠን እንዲሁም የአየር ንብረት ለውጥ የሚያስከትላቸው ከፍተኛ የአየር ሁኔታዎች በዓለም ዙሪያ እየተከሰቱ ቢሆንም በአፍሪካ ግን በተደጋጋሚና እጅግ በተጠናከረ ሁኔታ እንደሚከሰቱ አስታውቋል። የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት ኔቶ አባል ሀገራት ትላንት በጀመሩት ስብሰባ ላይ የኔቶ ዋና ጸሐፊ የንስ ስቶልትንበርግ ባደረጉት ንግግር አባላት ሀገራቱ ከራሽያ ጋር ያላቸው ግንኙነት ከቀዝቃዛው ጦርነት ወዲህ በጣም በወረደ ደረጃ ላይ እንደሚገኝ ተናግረዋል። ስቶልትንበርግ ይህን ያሉት የኔቶ አባላት የመከላከያ ሚኒስትሮች የሁለት ቀን ስብሰባቸውን በብራስልስ በጀመሩበት ወቅት ነው። በስብሰባው ላይ ስለ አፍጋኒስታን የጸጥታ ጉዳዮ ጉዳዮች ከሩሲያ ጋር ስላለው ውጥረትና ስለ ቴክኖሎጂ ፖሊሲዎች ውይይት እንደሚደረግ ተገልጿል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን ረቡለት ብራስልስ እንደገቡ በትዊተር ገጻቸው ባሰፈሩት ቃል የመጣሁት ኔቶ ወታደራዊ ቁመናውን ወደፊት ለሚከሰቱ ፈተናዎች ዝግጁ በሚያደርገው መንገድ እንዲስተካከል በመግፋት ለማገዝ ነው ብለዋል። ስቶልተንበርግ በበኩላቸው የመከላከያ ሚኒስትሮቹ አፍጋኒስታን የአሸባሪ መደበቂያ እንዳ ትሆን ለመከላከል ስለሚቻልበት መንገድ እንደሚወያዩ ገልጸዋል። በተጨማሪም ከአፍጋኒስታን በአየር የወጡት ብዛት ያላቸው የሀገሪቱ ዜጎች በመሸጋገሪያ ማዕከሎች ሳይቆዩ የኔቶ አባል ሀገሮች ተቀብለው ማስፈር እንደሚገባቸው ሚኒስትሮቹ የሚነጋገሩበት መሆኑን የኔቶ ዋና ጸሐፊው ገልጸዋል። በመጨረሻም ዩናይትድ ስቴትስ ከአንድ መቶ ለሚበልጡ የዓለም ሀገሮች የለገሰችው የኮቪድ-19 ክትባት ድጋፍ በዛሬ ዕለት ሁለት መቶ ሚሊየን ደፍኗል። ይህንኑም አስመልክቶ ዋይት ሀውስ ፕሬዚዳንት ጆ ባይደን ለዓለም የክትባት ክምችት መገኛ እንሆናለን ሲሉ የገቡትን ቃል ያሳካ ብሎታል። የኮቪድ-19 ክትባት ድጋፉ በተፋጠነ መንገድ ለባለዝቅተኛ ገቢ ሀገሮች ተልኳል። ባለፈው ሳምንትም ዋይት ሀውስ በሰጠው መግለጫ ለአፍሪካ ህብረት 17 ሚሊየን የጆንሰን ኤንድ ጆንሰን ክትባቶች እንደሚልክ አስታውቋል። ይህም 55 አባል ሀገሮች ላሉት ድርጅት ዩናይትድ ስቴትስ የላከችውን የክትባት ድጋፍ ወደ 55 ሚሊየን ነጠላ ክትባቶች ያሳድገዋል። ባለፈው መስከረም ወር ፕሬዝዳንት ጆ ባይደን ዩናይትድ ስቴትስ ለባለዝቅተኛና መካከለኛ ገቢ ሀገሮች ከ1 ከአንድ ቢሊየን በላይ ክትባቶች ለመለገስ ዕቅድ እንዳላት ይፋ ማድረጋቸው ይታወሳል። በሌላ በኩል ዋይት ሀውስ በዓለም ዙሪያ ክትባቱ ለብዙዎች ባል ተዳረሰበት በዚህ ወቅት የኮቪድ-19 ክትባት የወሰዱ አሜሪካውያን ማጠናከሪያ ክትባት እንዲወስዱ ግፊት እያደረገች ነው የሚል ነቀፋ ገጥሟታል። የአስተዳደሩ ባለስልጣናት በበኩላቸው ነቀፌታው ተገቢ እንዳልሆነ ይናገራሉ። አሜሪካውያንን ከቫይረሱ እየጠበቅን ክትባቱን ለሌሎችም ማካፈል እንችላለን ብለዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። የጋቢና ቪኦኤ የአርብ ምሽት ጥቅምት 12 2014 ዓ.ም የሬዲዮ በቴሌቪዥን መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። አሁን ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። በድሬዳዋ ከተማ የሚኖረው ኪያ ጀማል የ18 ዓመት ወጣትና የ12ተኛ ክፍል ተማሪ ነው። በሞስኮ ኦሎምፒክና በሌሎችም ዓለም አቀፍ ውድድሮች ኢትዮጵያን በብስክሌት ስፖርት በመወከል ገናና የስኬት ታሪክ ያለው የጀማል ሮጌራ ልጅ ነው። ልጁ ኪያም እንደ አባቱ ሁሉ ከትምህርቱ ጎን ለጎን በብስክሌት ስፖርትም ሆነ በቀለም ትምህርት ስኬትን ማስመዝገብ ጀምሯል። አዲስ ቸኮል አነጋግሮታል። ወደ ዘገባው እንሻገር። ኪያ ጀማል የ12ኛ ክፍል ተማሪና የ18 ዓመት ወጣት ነው። በብስክሌት ስፖርት የድሬዳዋ ፖሊስ ክለብን በመቀላቀል ባለፈው ዓመት የኢትዮጵያ ሻምፒዮና ሲሆን፣ ኢትዮጵያን በመወከልም በአፍሪካና ዓለም አቀፍ ውድድር መድረኮች መሳተፍ ጀምረዋል። ለዚህ ጉዞ በዋናነት አባቱ ጀማር ሮጎራ ትልቅ አስተዋጽኦ እንዳበረከተለት ይናገራል። ያው አባቴ ጀማር ሮጎራ ይባላል። የኢትዮጵያ ሶስት ጊዜ ብስክሌት ሻምፒዮናና እንዲሁም የ198 እንደ አውሮፓውያን አቆጣጠር ኦሎምፒክ ተሳታፊ ነው እንግዲህ ብዙ ታሪኮች አሉት። አባቴ በብስክሌት ከአስር ዓመታት በላይ አሳልፏል። ይህም ደግሞ ብዙ ውጤቶች እና ሜዳሊያዎችን አምጥቷል። ለሀገርም ብዙ አገሮች ላይ አልጄሪያ፣ ወላ አፍሪካን ጌምስ ማለት ነው። በጣሊያን፣ በራሽያ የተለያዩ ሀገራት ላይ ብሔራዊ ቡድን ወክሎ በጥሩ ውጤት ብስክሌትን ሲጋልብ ቆይቷልና እኔም ደግሞ ወደዚህ ስፖርት የገባሁት የእሱን ፈለግ አይቼ ና ከህፃንነቴ ጀምሮ ሳይክል ይገዛልኝ ነበረ ገና የሶስት ዓመት ልጅ እያለሁ እና ሳይክል እንድለምድ በጣም ትልቅ አስተዋጽኦ አድርጎልኛል። ከዛም የእሱን ሜዳሊያዎች፣ ቤት ያሉትን የክብር ማሊያዎች እያየው ነበር ያደኩትና በዚህ ነው የብስክሌት ፍቅር ቀስ በቀስ ወደ ውስጤ እያደረ ልክ አስር አመት ሲሆነኝ ነው ብስክሌት ለመጀመሪያ የተገደድኩት ማለት ነው። መጀመሪያ ብስክሌት ውድድሬን ያደረኩት አስር አመቴ ላይ ነው እና አስር አመቴ ላይ ደግሞ ትንሽ ከባድ ነበረ። የመጀመሪያ ውድድሬ በጣም ፈታኝ ነበረ። ውጤት ለማምጣት አዳጋች ሁኔታ ላይ ነበርኩኝ። ውጤት አላገኘሁም። ውጤቱ እንደሆነ ባስታወስ አስራ አምስተኛ ይመስለኛል ወጥተዋል። ግን ያው ከዛ ቀስ በቀስ ልምምድ እየሰራው ከሚበልጡኝ ልጆች ጋር አንድ ላይ እየሰራው ከኛ በላይ የነበሩ አሰልጣኞቻችን ጋር አንድ ላይ እየሰራን እያሻሻልኩ የመጣበት ውጤት አለ። ይሄ የገባሁት ከሁለት አመት በፊት ነው። በድሬዳዋ ፖሊስ ሳይክል ክለብ ውስጥ ብስክሌት ክለብ ውስጥ የታቀፍኩትኝ ሁለት አመት ሆኖኛል አሁን። እና የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳ ያመጣውት ክያ አሜሪካ ውጤት ነው የሚባለው፣ በ2013 ነው ይሄ ማለት፣ ባለፈው አመት ነው። አዳማ ላይ በተደረገው የብሔራዊ ቡድን ማጣሪያ ለአፍሪካ ሻምፒዮን ማጣሪያ ማለፍ፣ ብሔራዊ ቡድን ለመመረጥ እዛ ላይ ሁለት ውድድሮችን አርገን ነበር። አንደኛው የግል ሰዓት ሙከራ ነው፣ አንደኛው ደግሞ የጎዳና ውድድር ነው። የመጀመሪያውን የግል ሰዓቱን ሁለተኛ ነበር የወጣት ከዛ በመቀጠል ያለው ደግሞ አንደኛ ነበር ይወጣት ና ያ ነው የመጀመሪያው ትልቁ ውጤት ለኔ አገር አቀፍ በሆነ ውድድር ላይ ኪያ። ይህን ሀገር አቀፍ ስኬቱን ተከትሎ ባለፈው አመት ለመጀመሪያ ጊዜ በአፍሪካ መድረክ ኢትዮጵያን የሚወክልበት እድል አግኝተዋል። ከዛ ያው በዛ ውጤት መሰረት ተመርጠን ከድሬዳዋ ሶስት ልጆች የቡድን አጋሮች አሉ ሁለት ሌላ አሚር ጃፈር ና ዘሪሁን የሚባሉ እና ከነሱ ጋር ነበረ። ግብጽ ሄድ ነው ግብጽ ሄደን አሪፍ ቆይታ ነበር። የመጀመሪያ የብሔራዊ ቡድን ተሳትፎ ነበረ። እዛም ጥሩ ውጤት ነበረ። አስራ ሁለተኛ ና ያኛ ነበር የወጣውትኝ እግዚአብሔር ይመስገን አሪፍ ነበር። ብዙ የተማርኩበት ነው። ብዙ ልምድ የቀሰምኩበት ውድድር ነበረ። ከዛ ከተመለሰን በኋላ ደግሞ የኢትዮጵያ ሻምፒዮና ውድድር ነበረን ሞጆ ላይ ሰኔ አካባቢ 2013 እና እዛ ላይም የግል ሰዓት ሙከራውን አንደኛ ነው የወጣሁት። ከወር በፊት ደግሞ በቤልጅየም በተካሄደው የዓለም ሻምፒዮና ተሳታፊ ሆኑ እንደ ጀማሪው ጥሩ ውጤት እንዳመጣ ይናገራል። አው ከአንድ ወር በፊት ነው የዓለም ብስክሌት ሻምፒዮና በቤልጅየም ተካሂዶ ነበርና ለዛ ውድድር በኢትዮጵያ ሻምፒዮና ላይ አስመዘገብኩትና ያው በዚህ አመት አገር አቀፋዊ ውድድር ሁለትን ያደረግነው በሁለቱም አመርቂ ውጤት አምጥቼ ስለነበረ በዛ ነበረ ተመርጬ እዛ ላይ ልሳተፍ የቻልኩትኝ። በወቅቱ የቤተሰብ ድጋፍ በጣም ከፍተኛ ነበረ። የአየር ቲኬት ሸፍኖልኝ ነበር የሄድኩትኝ። እዛ ከገባው በኋላ ግን የአለም ብስክሌት ፌዴሬሽን ና የኢትዮጵያ ብስክሌት ፌዴሬሽን የሆቴል ና የምግቡን ችለውኛል። ሌላም ሁለት ተጫዋቾች ነበረ እዛ ላይ የተሳተፍ ነው። በ19 በታችና በታች ና 23 አመት በታች ኢትዮጵያን የወከል ነው ሁለታችን ነበርን። እና በጣም አሪፍ ጨዋታ ነበረ። እሱም ትልቅ ልምድ ያገኘበት ነው። ከአለም ኮከቦች ጋር ነበር የተወዳደር ነው። በጣም አሪፍ ነበረ። ትልቅ ኤክስፒሪየንስ ነው ለኔ። ያው የመጀመሪያው ውጤት የግል ሰዓት ሙከራ ነው። የግል ሰዓት ሙከራው ላይ ከአለም ስልሳ ዘጠነኛ ነው የወጣት። ከአፍሪካ የሰዓቱ አንደኛ ነው። ሲታይ ከነበርነው ሞሮኮ፣ አልጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያና ሩዋንዳ ነበረን ያው እኛ ሁለት ብንሆንም የተቀሩት አራት ያሰለፈም አለ እያላቸው የብር አቅም ነው። ሶስትም ያሰለፉ አገራቶች ነበሩ። ከዛ አንጻር አንደኛ ነበረ የእኔ ሰዓት እና ደስ የሚል ነው። ሁለተኛ ውድድር ላይ ደግሞ የጎዳና ውድድር ሰማኒያ ሰባተኛ ነው የወጣሁት። መጀመሪያ ውድድሩ ሲጀመር የመውደቅ አደጋ አጋጥሞኝ ነበረ። ተነስቼ ያው ውድድሩን ለመጨረስ ጥረት አርግቻለሁ። መቶ ሰባ አራት ተጫዋች ነበርን በአጠቃላይ ውድድሩ ላይ የገባ ነው ከተለያየ አለም እና የሁለተኛ ውድድር ላይ ደግሞ ከአፍሪካ ሶስተኛ ነው ውጤቴ እና ደስ ይላል። ኪያ ስለ ወደፊት ህልሙ የሚናገራል። ያው እግዚአብሔር ከፈቀደ የፕሮፌሽናል ህልም አለኝ ከልጅነቴ ጀምሮ የነበረኝ ህልም ነው። እናም አሁን መንገዱ ተጀምሯል ብዬ ነው የማምነው። ይሄ የመጀመሪያ ስቴፕ ብዬ አምናለሁ እና ከዚህ በይበልጥ ጠንክሬ ሰርቼ ከማገኛቸው እድሎች ላይ በደንብ ተሳትፎውን ያጠናክሬ የተለያየ ጥሩ ውጤት ለሀገሬም ጥሩ ውጤት ይዤ እንደምመለስ ና የፕሮፌሽናል ህይወት የማሳካት አላማን ያለኝ ያ ነው ትልቁ ግቤ። እየሰራሁትም ያለሁት ለዛ ነው። ሌላው ትልቁ ነገር ደግሞ የሀገሬን ባንዲራ በትላልቅ መድረክ ላይ እንግዲህ የአለም ሻምፒዮን በየአመቱ የሚደረግ ውድድር ነው። ከዚህ በላይ እንግዲህ ጠንክሬ ሰርቼ አንድ ቀን ወርቁን ሜዳሊያ ላይ የማምጣት ህልም አለኝ። ኪያጀማል ጀማል በብስክሌት ውድድር ይህን ስኬት ሲያስመዘግብ ትምህርቱን ግን ችላ እንዳላለ ነው የሚናገረው። ትምህርት ያው ከታች ጀምሮ የደረጃ ተማሪ ነኝ። ያው በትምህርቴ ቤተሰብም በጣም ነው የሚያግዘኝ ከአንድ እስከ ሶስት ማለት ነው እና አሁን አስረኛ ክፍል ማትሪክ ፈተና አልነበረም በኛ ጊዜ ቀርቶ ነበርና እዛ ላይ ውጤቴ አንደኛ ነበረ፣ የወጣት ከዛ የፎርዝ ኳርተር ደግሞ ሁለተኛ፣ ሶስተኛ እንደዛ ነው ውጤቴ። በብስክሌት ህይወቱ ፈርቀ ቀደደለት አባቱ ባሻገር ወላጅ እናቱም ውድድር ቦታ ድረስ አብረ በመሄድ ያበረታቱት እንደነበር ክያ ይናገራል። ለዚህ ስኬቱ ግን የብዙዎች እጅ አለበት ባይ ነው እናትና አባቴ ትልቁን ድርሻ ያላቸው ይህን ስፖርት ከመጀመሪያው አንስቶ እንደወደውና ገብቼ ውጤታማ እንደሆነ ያደረጉኝ እነሱ ናቸው። እና በጣም ነው ማመሰግነው። እናትና አባቴን እወዳቸዋለሁ፣ አክብራቸዋለሁ ላሉ በዚህ አጋጣሚ ቃል የለኝም ለእነሱ ያለኝ ቦታ እና ሌላው የድሬዳዋን ሕዝብ በጠቅላላ ያለ በጣም ላመሰግን ፈልጋለሁ። ከጎኔ የሆኖ አንድ ላይ ሲጨናነቅ ነበርና ና በኦንላይንም ውድድሩን እያየ ሲደግፍ ነበረ። በጣም አመሰግናለሁ። የኢትዮጵያ ሕዝብ አጠቃላይ በጣም ነው ማመሰግነው። የኢትዮጵያ ብስክሌት ፌዴሬሽንም ላደረገልኝ ድጋፍ አመሰግናለሁ። ጓደኞቼ፣ የቡድን አጋሮቼ፣ አሰልጣኞቼ ሁላችሁንም በጣም ከልብ አመሰግናለሁ። እንዲሁም የድሬዳዋ ፖሊስ ክለብ አመራሮችን በጣም ላመሰግን ፈልጋለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ መሰናዶን ነው። ዝግጅቶቻችንም በቴሌቪዥን በኢትዮ ሰዓት ላይ በሳተላይት ላይ ታገኟቸኋላችሁ እንዲሁም በፌስቡክ ገጻችን ቪያ መሀሪክ ላይ እንዲሁም በድረ ገጻችን ቪያ መሀሪክ ላይ ልትከታተሏቸው ትችላላችሁ። ተከታዩ ዘገባችን ደግሞ ሌላ ወጣት ሐኪም ጋር ያስተዋውቀናል። በየአመቱ በሺዎች የሚቆጠሩ ህጻናት በተገቢ አስተዳደግ እውቀት እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይህን መሰሉ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የህጻናት ሐኪም የበኩሉን ማበርከት ጀምሯል። ይሄ ሐኪም ዶክተር ሄኖክ ዘውዱ ይባላል ይባላል። በቅርቡ ልጅ በእድሉ አይደግ የተሰኘ መጽሐፍም በህጻናት ጤና ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። ሀብታሙ ስዩም በመጽሐፉና በተያያዥ ጉዳዮች ላይ ከዶክተር ሄኖክ ጋር ቆይታ አድርጓል። ቀጥሎ ይቀርባል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ። እኔም ቪኦኤ ጋቢናዎችን አመሰግናለሁ። እንግዲህ የህጻናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርቧል። መጽሐፉን ለመጻፍ መነሻ የሆኑ ምክንያቶች ምንድን ናቸው? መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ እንዲሁም ህጻናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ፣ በፍቅር፣ በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት። ዶክተር ሄኖክ ከህጻናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያውያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮቹንስ ማሻሻል አለባቸው? እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በሕፃ ጤና በናብካቤ ላይ በአሁኑ ዘመን ማለት ነው። ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታ ሲሰጣሉ ብለህ ታስባለህ? እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ እራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃ መሠረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይነ ደግን የጻፍኩት። እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየኋቸው፣ ካንኳቸው፣ ተማርኳቸው፣ እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ አንድ ሺ ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህፃናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት፣ እንዲሁም አንዳንድ ህፃናት ላይ ስለሚያጋጥ የሚጠቅሙ ችግሮች ለምሳሌ እንደ ዳውን ሲንድረም፣ እንደ ኦቲዝም፣ የአእምሮ እድገት ውስንነት፣ እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው። እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተም የህጻናት ጤናን የሚመለከቱ መረጃዎችን ለተከታዮቹ ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖር ይሆን? እንግዲህ አንተ እንዳልከው በማህበራዊ ድረገጽ፣ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ ገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸውም ዩኒቨርሲቲዎች አሉ። ሌሎችም መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ። ዶክተር ሄኖክ ከህጻናት ጋር መዋል ህጻናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራ። እንግዲህ አንዱ ከማረሳው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነት ና በሀኪምነት በማስተማር እና በህክምና አሳልፍ ያለው እዛ ላይ ከሚያጋጥሙኝ ነገሮች እና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህጻናት እንጥል አስቆርጠው የበዛ ደም እየፈሰሳቸው ና ለኢንፌክሽን ተጋላጮ ነው ህይወታቸው ያለፉ ጨቅላ ህጻናትን ሳስብ ብዙ ጊዜ ሀዘን ይሰማኛል ማረሳቸው እነሱን ነው ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህጻናትን ሕይወት እንደምታድን፣ በርካታ ወላጆችንም እንደምደግፍ አምናለሁ። ላጋርሃን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። እኔም አመሰግናለሁ። መልካም ምሽት ይሁንላችሁ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በኢትዮ ሳት ሳተላይት ላይ ታገኛችኋላችሁ። ሶስተኛው ዘገባችን ደግሞ ከአየር ንብረት ለውጥ ጋር የተያያዘ ነው። በዓለም ዙሪያ የአየር ንብረት ለውጥ እጅግ አሳሳቢ ችግር ሆኗል። በተለያዩ በባህር ውቅያኖስ ና ጠረፍ ያሉ ሀገራትን በአየር ንብረት ለውጥ ምክንያት በሚከሰት ከፍተኛ የሆነ ማዕበል ለመጠበቅ ብዙ ስራዎችን እየሰሩ ነው። በዩናይትድ ስቴትስም በተለያዩ ጊዜያት የሚነሱ ወጀቦችና ማዕበሎች አስከፊ አደጋዎችን አድርሰዋል። ይህን መሰል አደጋዎች ከመከሰታቸው በፊት ለመከላከል የተፈጥሮ መከላከያዎችን በድጋሚ በማበጀት የውሃ ከፍታ መጠኑን ለክተው የሚያሳውቁ መጠቆሚያዎችን መግጠም የመሳሰሉ ስራዎችም እየተሰሩ ነው። የቬሮኒካ ኤግሊሲያስን ዘገባ ቀጥዬ አቀርብላቸዋለሁ። በቨርጂኒያ በሚገኘው ኖርፎልክ ከተማ በዩናይትድ ስቴትስ ከፍተኛ የሆነ የባህር ጠረር ካለባቸው ቦታዎች ሁሉ ሁለተኛው ነው። ከፍተኛ በሆነው የባህሩ ወጀብ መጨመርም የባህሩን ዳርቻ መልክ እየቀየረው ይገኛል። ይህ ሁሉ ታዲያ በሰዎች ምክንያት በፈጠረ የአየር ንብረት ለውጥ ምክንያት የመጣ ነው። በአካባቢው በአሁኑ ሰዓት በስተው የሚታዩ ጨዋማ የረግረግ ውስጥ ሳሮችም እየጨመረ የመጣው ወጀብ ከሌላ ቦታ ያመጣቸው ሲሆኑ ከሚገባው በላይ በስተዋል የሚጥለው ከባድና ተደጋጋሚ ዝናብ ሲሆንም የአካባቢው ነዋሪ እንደሆኑት ወይዘሮ ኒና ኦላንደር ያሉ ሰዎችን ቤታቸው ሙሉ ለሙሉ ተነስቶ ወደ ሌላ ቦታ እንዲጓጓዝላቸው ከፌዴራል መንግስት ገንዘብ እንዲጠይቁ አድርጓቸዋል። ቤታችንን ለማስነሳት የግንባታ ባለሙያው አራት መቶ ሀምሳ ሺ ዶላር እንደሚፈጅ ገምቶልናል። ከዛ ከቤታችን ውጭ ተከራይተንም ቢሆን እየኖርን የቤቱን ዕዳ ደግሞ መክፈል ይኖርብናል። ይሄ እንግዲህ አንድ ቤትን ለማንቀሳቀስ የተጠራ ዋጋ ነው። ባለፈው ነሐሴ ወር ፕሬዚዳንት ጆ ባይደን በአየር ንብረት ለውጥ የሚከሰት አደጋን ለመቀነስ የሶስት ነጥብ አምስት ቢሊዮን ዶላር በጀት ለቀዋል። ይህም ለፌዴራል የድንገተኛ ጉዳዮች ስራ አስኪያሽ ተቋም ያልታሰበ ገንዘብ ሆኗል። ትሬቨር መከሌ በብሔራዊ የውቅያኖስና ከባቢ አየር አስተዳደር ውስጥ ሳይንቲስት ናቸው። በፌዴራል የድንገተኛ ጉዳዮች አስተዳደርና በሰራዊቱ በኩል የጠረፍ መሰረተ ልማቶችን መምራት ለማስቻል እንዲሁም የፌዴራል ከፍተኛ አውራ ጎዳናዎችን ለወደፊቱ ደህንነታቸውን ለማስጠበቅ ከፍተኛ የሆነ መዋለ ንዋይ ይፈሳል። የባህር ወጀብ ከፍታ መጨመር የዩናይትድ ስቴትስ ብቻ ሳይሆን የመላው ዓለም ስጋት ነው። ናዲያ ቪኖጋርዶቫ ሺፈር በናሳ ውስጥ ሳይንቲስት ናቸው። ደቡብ ምስራቅ እስያ የባህር ጠለል ጽንፍ የታየባት ሀገር ናት። በዚያ ያለው የውቅያኖስ ዙረት፣ የበረዶና የመሬት ተለዋዋጭነት እንዲሁም በሰዎች እንቅስቃሴ የተፈጠረ የመሬት ቅርጽ ነው። በዚህ ባለፈው ክረምትም አውሮፓና ቻይና ታሪካዊ የሆነ ጎርፍን አስተናግደዋል። ለዚህ ሁሉ ታዲያ ሳይንቲስቶች ተጠያቂ የሚያደርጉት የአየር ንብረት ለውጥን ነው። በኖርፎርክ ቨርጂኒያ የባህር ሳይንስ ኢንስቲትዩት ባልደረባ የሆኑት ድሬክ ሎፍቲስ የአካባቢውን ነዋሪዎች የባህሩ ውሃ ሲጨምር የሚያስጠነቅቁ በሀምሳ ጠቋሚ መሳሪያዎች የታከዙት ቴክኖሎጂዎችን እየገጠሙ ይገኛሉ። ከውሃ ጥለል በላይ በድልድዩ ላይ ያለውን የውሃ መውረጃ ነው የሚለኩት የመረጃውን ዋጋ ለመቀ ስንነስም ከሳተላይት ይልቅ የሞባይል ኢንተርኔት ይጠቀማሉ። ከተማዋ ከዚህ በተጨማሪም ትላልቅ የውሃ ፓምፖችን፣ የተሻሻሉ የማዕበል ውሃ መቆጣጠሪያ ስርዓትንና ከብረትና ከኮንክሪት በጠንካራው የተበጁ የጎርፍ ግንቦችንም እየገነባች ትገኛለች። ከዚህ በተጨማሪም 112 ሚሊዮን ዶላር በሚያወጣ መርሃ ግብር ታሪካዊ የሆኑ የከተማዋ መንደሮች ጉዳት እንዳይደርስባቸው እየተሰራ ይገኛል። ካይል ስፔንሰር የከተማዋ የመልሶ መቋቋም ምክትል ኃላፊ ናቸው። building a berm, uh, which is kind of like a levee. ከሸክላ የተሰራ እርከን መሳይ የውሃ መከለያ እያበጀን ነው። ከአመድና ከአፈር ነው የሚዘጋጀው። ከዚያም በላዩና በዙሪያው ዛፍና ሳር ይተከልበታል። በዛፎቹ ዙሪያም መሸርሸርን ለመከላከል ድንጋይ እናደርግበታለን። ይህን መሰል ግንባታዎች ታዲያ የአካባቢው ነዋሪ በሆኑት በቴሪ ዌድ መኖሪያ ቤት አካባቢ ዕለት ዕለት ጩኸት እንዲበረት አድርገዋል። ከዚህ ቀደም የነበረው ማዕበል የቴሪ ቤትን ጀርባ በጎርፍ አጥለቅልቆት ነበር። የነበራቸው የመድህን ሽፋን ደግሞ ግማሹን ብቻ ነው ሊከፍላቸው የቻለው። ስለዚህ ቴሪ የወደፊቱን ተስፋ ያደርጋሉ። ትልቁን ምስል ከተመለከትን መልሱ አዎ አካባቢው የተሻለ ይሆናል የሚለው ነው። ነገር ግን ይሄ ሁሉ ጩኸት በአካባቢው ያለው የቤት ዋጋ እንዲያሽቆለቁል አድርጎታል። ነገር ግን ደግሞ እነሱ ስራቸውን ሲጨርሱ አካባቢው የበለጠ ለኑሮ የተመቸ ይሆናል። የአየር ንብረት ለውጥ እጅግ የከፋ ሁኔታ ላይ በመድረሱ ተፈጥሮ፣ ቴክኖሎጂ እንዲሁም ግንብ መገንባቱ ብቻውን በቂ ላይሆን ይችላል። ዋረን ጆ ሪደር የኤልዛቤት ወንዝ ፕሮጀክት በተሰኘ ለትርፍ ያልተቋቋመ ተቋም ውስጥ ባልደረባ ናቸው። ለወደፊቱ ከዚህ ከጠረፉ ራቅ እያሉ ወደ ከፍታ መውጣት ሳይኖርብን አይቀርም። ምክንያቱም አንዳንድ ሰዎች ረባዳው ውስጥ ስላሉ ወጀቡን ሊቋቋሙት አይችሉም። ስለዚህ በቀጣዮቹ ሃምሳ ዓመታት ደግሞ ይህም መቀበልና ከፍ ማለት ይኖርብናል። በተባበሩት መንግስታት ድርጅት ውስጥ የመንግስታቱ ሀገራት በአየር ንብረት ለውጥ ዙሪያ በቅርቡ ባወጡት ሪፖርት እንደሚያመላክተው የምንኖርባት ፕላኔት ኮድ ሬድ ወይም ደግሞ ቀይ መስመር ውስጥ ገብታለች። ይህም የመቶ ዓመት የባህር ጠለል ከፍታዎች በተደጋጋሚ ቶሎ ቶሎ እንደሚከሰቱ የሚያስጠነቅቅ ነው። በዚህ ደግሞ ዝቅተኛ ገቢ ያላቸው ሀገራት በአስከፊ ሁኔታ የሚጎዱ ቢሆንም ማንም ግን አያመልጥም። ፕሮፌሰር ሚካኤል ኦፕን ሄመር ስለ ሪፖርቱ እንዲህ ይላሉ። ይህ የበለጸጉት ሀገራት ችግሩን ያመልጡታል ማለት አይደለም። ነገር ግን አቅሙ ስላላቸው ግንቦችን እየገነቡና ሌሎች ነገሮችን እያደረጉ ችግሩን ማዘግየት ይችላሉ ማለት ነው። ስለዚህ በአየር ንብረት ለውጥ ምክንያት ሕይወታቸውን እያጡ ያሉ ሰዎችን ሕይወት ለመጠበቅ የማላመድ እንዲሁም ወደ ከባቢ አየር የሚለቀቁ ጋዞችን መጠን ልቀት ለመቆጣጠር መጣር አለብን ማለት ነው። ዩናይትድ ስቴትስ በመጪው 2030 ዓመተ ምህረት የግሪንሃውስ የካርቦን ዳይኦክሳይድ ልቀቱን በግማሽ ለመቀነስ ቃል ገብታለች። በመጪው ህዳር በስኮትላንድ ግላስኮ በሚደረገው ስብሰባ ላይም ሌሎች ተጨማሪ መልሶች ይፈለጋሉ። ነገር ግን በባህር ዳርቻ ለሚኖሩ የዓለም ማህበረሰቦች የውሃው መጠን ከፍ ማለት ጊዜው እየሮጠ መሆኑን ያሳያል። አድማጮቻችን የጋቢና ቪኦኤ የአርብ ምሽት መሰናዶው እዚህ ላይ ተጠናቀቀ ከእጅጋየው ሽባባው ዘፈን ጋር የምንተዋችሁ ኤደን ገረመው በመስተንግዶ ንጉሱ ታምሬ በቅንብሮ አብረናችሁ ነበርን ሰናይ ቅዳሜና እሁድ እየተመኘን በዚህ እንሰናበታለን ደናደር